ቴክሷ፣ ዲትሮይት ከሰረች። የአሜሪካ ድምፅ ዘጋቢ ኬን ፈራቦ ያጠናቀረው ዘገባ አለ፣ ሰሎሞን አባቴ ያቀርበዋል። ዲትሮይት ኢዝ ብሮክ፣ ዲትሮይት ከሰረች፣ የዛሬ የአሜሪካ መገናኛ ብዙሃን ወሬ መክፈቻ፣ የጋዜጦች የፊት ገጽ ዜና፣ የሀገሪቱ ሁሉ ወሬ ነው። ዲትሮይት ከሰረች። የዛሬ ግማሽ ምዕተ ዓመት የሀያሉ የአሜሪካ አውቶ ኢንዱስትሪ መናኸሪያ ለአሜሪካ ገናናነት መጠሪያ የዓለም ካፕታም ከተሞች አውራ የሚሽገን ስቴት ግዙፏ ከተማ ዲትሮይት ዛሬ የ20 ቢሊዮን ዶላር ባለዕዳና የ300 ሚሊዮን ዶላር የዓመት በጀት ጉድለት ተንገላች መሆኗን በይፋ አሳውቃ በአሜሪካ ታሪክ እጅግ ግዙፏ ከሳሪ ከተማ ሆናለች። በመሆኑም ቻፕተር ናይን ወይም አንቀጽ ዘጠኝ በሚባለው ድንጋጌ መሠረት ፌዴራል ጥበቃ እንዲደረግላት ወይም ከለላ እንዲሰጣት አቤት ብላለች። ዲትሮይት አሁን ከግዛቲቱ ከሚሽገን በተሰየመላት የገንዘብና በጀት ባለሥልጣን ኬቭን ኦር እዝ ስር ገብታለች። የዲትሮይትን አድኑ ጥሪውም የተነገረው በርሳቸው ነው። የዲትሮይት ውድቀት ድንገት የተከሰተ አይደለም ይላሉ የሚሽገን ስቴት ዩኒቨርሲቲው ፕሮፌሰር ኤሪክ ስኮርሰን It was a one industry city. You know, unlike Chicago and New York and other cities where it had more economic diversity, Detroit really didn't. እንደ ሺካጎ ኒውዮርክና ሌሎች የኢኮኖሚ ዘርፎች ስብጥር እንዳለባቸው አይነት ሳትሆን የአንድ ኢንዱስትሪ ከተማ ነች። የመኪና ምርት ኢንዱስትሪ ከተማ ነች። ለመኪናው ኢንዱስትሪ የሚሆኑ ግብዓቶችን ነው የምታመርተው። እነርሱ ሲወሰዱባት ከተማይቱ ወደ ተራዘመ ጊዜ ማሽቆልቆል ገባች። በሐምሳው ዓመታት ውስጥ የተጓዘ መውረድ ነው። በአውሮፓ የዘመን አቆጣጠር በ1950ዎቹ የዲትሮይት አበባነት ዓመታት በአማላይ ወረቷና በሥራው መብዛት የተሳበው ሰው ቁጥር አንድ ነጥብ ስምንት ሚሊየን ደርሶ ነበር። ዲትሮይት በገረጣችበትና ካፕቷን ፊቱን ባዞረባት በ2010 ዓመተ ምህረት ያ የነዋሪዋ ትርምስ ተመናምኖ 700 ሺህ ገባ። በአንድ ወቅት በከተማይቱ ውስጥ የዘር መናቁር ውጥረት በዛ አሉ። ሥራውም ጠፋ፣ ንቅዘቱም በረታ፣ ማጣትና ድህነት በዲትሮይት አየሉባት። የዌይን ስቴት ዩኒቨርሲቲው የከተማ ዕቅድና ትልም ፕሮፌሰር ሮቢን ቦይል። ብዙ ሰው ታዲያ አንድም ከተማይቱን እየለቀቀ ወደ አቅራቢያ መንደሮች ወጣ፣ ካልበለዚያም ከናካቴው ሚሽገንን እየጣለ ርቆ ወደ ሌሎች ስቴቶች ተሰደደ ሄደ። little disposable income to reinvest in their communities that if they have money they leave ሰው በየማህበረሰቡ ውስጥ መልሶ ሊያፈሳው የሚችለው በቂ ገቢ አልነበረውም። ቢኖረውም ወይ ከከተማው መውጣትን አለበለዚያም ሥራ ፍለጋ ወደ ሌላ ስቴት መሄድን ነው የመረጠው። ይህ ሁኔታ ታዲያ ከዕለት ወደ ዕለት ቁልቁል ወደ ወሰደን የችግር አዙሪት ነው ያስገባን። ይህንን ቀለበት መስበር የመቻል ጉዳይ ደግሞ ለዲትሮይት ትልቁ ፈተናዋ ሆኗል። በተለይ ያለፉት ዐሥር ዓመታት ለዚህች ሞተሯ ከተማ ለተባለች የአሜሪካ አውቶ ኢንዱስትሪ መናኸሪያ እጅግ የከበዱ የዘመን ሸክም ሆነውባት ነው ያለፉት። በ1930ዎቹ ዓመታት ውስጥ አሜሪካን አጋጥሟት ከነበረው የበረታ ቸነፈር አሜሪካውያኑ የታላቅ መከራ ዓመታት ይሏቸዋል። ወዲህ ታይቶ የማያውቀው የከበደ የምጣኔ ሀብት ቀውስና ውድቀት ውስጥ ተመልሳ ስትገባ የቀደመችው ሰለባ የሆነችው ዲትሮይት ነበረች። የመኪና ሽያጩ እያሽቆለቆለ ሲሄድ፣ የቤት ተፈላጊነት ሲጠፋና እሴቱ ሲመናመን፣ የሰው የመበደር አቅም ሲዳከምና አበዳሪውም እምነት ሲያጣ ሚሽገን ላይ ከሌሎች አካባቢዎች ሁሉ የተለየ ብርቱ አደጋ ወደቀባት አሉ ፕሮፌሰር ስኮርሰን። በእርሳቸው አባባል አንዳች የከበደ ክፉ ነገር መታት። ዲትሮይት በአስሩ የውድቀት ዓመታት ውስጥ እየሰጠመች ሚሽገን እየነጣች ስትሄድ የተመረጡት ባለሥልጣናት መሥራት የሚገባቸውን ሳይሰሩ፣ ንቅዘት ኃላፊነታቸውን አስረስቷቸው አብረዋት ወረዱ። ተመርጠው የከተማይቱን አስተዳደር ሥልጣን ሲመሩ የነበሩት ከንቲባዋ ኳሜ ኪልፓትሪክ በሙስና ቅሌት ውስጥ ተዘፍቀው መጨረሻቸው ዘብጥያ ሆነ። የዲትሮይት የገንዘብ ማጣትና ማኅበራዊ እንግልቷ ግን መፍትሄ አላገኘም ይበልጥ ከበዱባት። ኬልፓትሪክ የቀውሷ ብቸኛ ተጠያቂ አይደሉም ይላሉ ስኮርሰን። በዚህ ሁኔታ ውስጥ የሚገኝ ማንኛውም ከተማ የተመረጡ መሪዎቿና ስዩማን ሥራ አስኪያጆቿ ምንም አይነት ይሁኑ መፈተኗ የማይቀር ጉዳይ ነው። ስለዚህ ችግሯ ሁለቱም ናቸው፣ የተበላሸ አስተዳደርና የምጣኔ ሀብት ውድቀት። የቱ ከየትኛው እንደሚበልጥ መናገር ቢያዳግትም ሁለቱም ግን አብረው ይደቁሷታል። የዌይን ስቴት ዩኒቨርስቲው ሮቢን ቦይል ተስፋ ፈንጣቂ ሲሉ የጠሯቸው እንቅስቃሴዎች በከተማይቱ አራዳ አካባቢ ይታያል። በእርግጥ እያበበች የምትታይ ያቺ የጥንቷ የጠዋቷ ዲትሮይት ሳትሆን፣ የተዳከመችም ቢሆን ግን የሕይወት እንቅስቃሴና ማንሰራራት የሚታዩባት ከበሽታዋ እያገገመች ያለች ከተማ General Motors moved down there. The downtown is beginning to see some revitalization through the activities of one or two properties. General Motors, so the a of the capital, the capital, the capital, the capital, the capital, the capital, the capital, the the ጉዳዩ በቀረበላቸው ፌዴራል ዳኛ ለመጪዎቹ ሁለትና ሦስት ወራት በጥልቀት ይበረበራል፣ ይፈተሻል። ጉዳዩ የሚቀጥል ከሆነ የፎርድ የጄኔራል ሞተርስ የክራይስለር እናት ምድር ዲትሮይት ታላቅ ስሉስ ወይም ዲትሮይት ስሉስ የሚባሉቱ የዓለም አውራ መኪና አምራቾች አገር ወደ ተረጋጋ ሕይወቷ እስክትመለስ ዓመታት ያልፋሉ። ከዚህ በፊትም በ2012 ዓ ም የካሊፎርኒያዎቹ ከተሞች ሳን በርናርዲኖ ከ46 ሚሊዮን ዶላር ዕዳ ጋር፣ ስቶክተን ከ26 ሚሊዮን ዕዳ ጋር፣ በቀደመው 2011 ዓ ም ደግሞ የአላባማው ጄፈርሰን አውራጃ ከአራት ቢሊዮን ዶላር ዕዳ ጋር፣ እንዲሁም የሮድ አይላንዷ ሴንትራል ፎልስ ከተማ ከ21 ሚሊዮን ዶላር ዕዳ ጋር እንዲሁ የኪሳራ ማስታወቂያ ለፌዴራል መንግሥቱ አስገብተዋል።